ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። በተግባቦትና የመረጃ ቴክኖሎጂ ዘርፍ የሳይበር ደህንነት ተጠባቢ ከሆኑት ኢንጂነር አያሌው አስፋው ጋር በመነጋገሪያ አጀንዳነት የያዝነው የሳይበር ጥቃት ዲጂታልና ከአሜሪካን ዶላር ውጪ በሀገር ውስጥ ገንዘብ ዓለም አቀፍ ግብይት ተኮር ነጥቦችን ነው እንደ ዓለም አካልነታቸው ኢትዮጵያንና አውስትራሊያን አክሎ የሳይበር ጥቃቶች ዘርፈ ብዙ በሆኑ የፋይናንስ የባንክ የኢንሹራንስና ግዙፍ መሠረተ ልማት ፕሮጀክቶች ላይ ደርሰዋል የተወሰኑቱ በኮምፒውተር ስርዓተ ህጸጽነት ሲጠቀሱ ሌሎች በግለሰቦችና የመንግስታት ኤጀንሲዎች አማካይነት የተሰነዘሩ ጥቃቶች ሆነው ተገኝተዋል። በሳይበር ጥቃት ተጋላጭነት ከዓለም 34ኛ ደረጃ ላይ የምትገኘው አውስትሬሊያ 56278 ሰዎች በተለያዩ ኤጀንሲዎች ላይ በደረሱ የሳይበር ጥቃቶች ሳቢያ ለሰለባነት ተዳርገዋል። ኢትዮጵያ ውስጥም የፋይናንስ ተቋማትን፣ ታላቁ የህዳሴ ግድብ ፕሮጀክትን፣ የሚኒስቴር መስሪያ ቤቶች፣ የክፍለ ሀገራት ቢሮዎች፣ የትምህርት ተቋማትና የብዙሃን መገናኛዎች ሳይቀሩ ለሳይበር ጥቃቶች ተጋልጠዋል። ካለፈው ዓመት ቀደም ብሎ በዘጠኝ ወራት ውስጥ ብቻ ከአምስት ሺህ በላይ የሳይበር ጥቃቶች መመዝገባቸውን የኢትዮጵያ ብሔራዊ ደህንነት ኤጀንሲ አመልክቷል። በቅርቡም የኢትዮጵያ ንግድ ባንክ አጋጠመኝ ባለው የኮምፒውተር ሥርዓተ ሕጸጽ ሳቢያ በወርሃ መጋቢት ከስምንት መቶ ሚሊዮን ብር በላይ አላግባብ ደንበኞቹ እጅ ገብቷል ምንም እንኳ ዘግይቶ ሶስት አራተኛውን ወይም ስድስት መቶ ሀያ ሚሊዮን ብር ማስመለስ መቻሉንና አምስት መቶ ስልሳ አምስት ሰዎች አላግባብ እጃቸው የገባውን ገንዘብ አንመልስም ባይ መሆናቸውን ቢገልጥም ይህንኑ አስባብ በማድረግም የቃለ ምልልስ መነሻችንን በባንኩ ይፋ ገለጣ የኮምፒውተር ሥርዓተ ሕጽጽ በሌሎች አታይ የውስጥ አወቅ ሳይበር ጥቃትነት ከሚጠቀሰው ክስተት ምን ተምህሮ ተገኝቷል? ለወደፊቱስ ዳግም ተመሳሳይ ክስተት እንዳይፈጸም ምን መደረግ አለበት በማለት አስቀድመናል። የኢንጂነር አያሌው አተያይ እንዲህ ነው። አሁን በመጀመሪያ እንግዲህ ለዚህ ለዛሬው ፕሮግራም ዝግጅት ስለጠየከኝ እጅግ በጣም አመሰግናለሁ፣ እድሉንም ስለሰጠኝ ማለት ነው። ወደ መጀመሪያው ጥያቄ ስንገባ፣ መከራከር እንችላለን። የኢትዮጵያ ንግድ ባንክ ችግር የተፈጠረው በሶፍትዌር ሜንቴናንስ አይደለም። ይሄን መጥተው ብሪፍ ማድረግ ይችላሉ። ይሄ እንግዲህ ለምን ሆነ የሚለው በብዙ ሀገሮች ይሆናል። በዛ ብቻ ለምን ሆነ የሚለው ጥያቄ ላይ ማድረግ አንችልም። ይሄ በፋይናንስ ወይም በባንኮች ዙሪያ ለነገር ነው በማንም ሀገር ሊገጥም የሚችል ነው። ግን አካሄዱ ይሄን የመሰለ ትልቅ ባንክ ሰላሳ ስምንት ሚሊየን ደንበኞች ሀብታቸውን ወይም ገንዘባቸውን ቆጥበው ያስቀመጡበት ሲሆን ከኢትዮጵያ አንጋፋው ባንክ መሆኑ ይታወቃል። እኔ ለዚህ ያለኝ አጭር በጣም መልስ ምንድን ነው ከሁለቱም የብሔራዊ ባንክ እና የኢትዮጵያ ንግድ ባንክ አመራሮች፣ ገዢዎች ወጥተው ያለውን ሁኔታ አጣርተው ለህዝቡ በትክክል የሆነውን ነገር መግለጽ አለባቸው ነው ምለው። በዛ ጊዜ የተሰጠ መልስ አለ ወይ ያንኑ ማጠናከር በመረጃ ወይም ደግሞ የለም እንደዚህ ነው የሆነው ብለው ደንበኞቹ አመኔታ እንዲኖራቸው እስካልተደረገ ድረስ በእውነት በባንኩ ላይ ያለው አመኔታ ይሸረሸራል፣ በባንኩ ላይ ስሙን ያጎድፋል። ስለዚህ ይሄ ስሙን እንዳይጎድፍ የነበረ ባንክ ነው ወደፊትም እንዲኖር በኢትዮጵያ ውስጥ ብዙ ቅርንጫፎች ያሉት ነው፣ ከቴክኖሎጂውም ጋር እያደገ የሚሄድ ነው። ስለዚህ ያንን ስሙን ጠብቆ የህዝብ ተአማኒነት እንዲኖረው ለማቆየት ከተፈለገ የተደረገውን ነገር በግልጽ በመረጃ ማግኘት ይቻላል። ሎግ ፋይል የሚባል አለ። የባንኩ ማሽኖች ኤቲኤምም ሆኑ ሰርቨሮቹ ከተነሱበት ጊዜ ስዊች ኦን ከሆኑበት ጊዜ ጀምሮ ስዊች ኦፍ እስከሚሆኑበት ድረስ ሪኮርድ የሚያደርግ በዚህ በአውሮፕላን ላይ ብላክ ቦክስ የሚባለው ማለት ነው። እንደዛ አይነት ፋይል አለ። ያንን ፋይል አይቶ ትክክለኛውን ምን እንደሆነ መናገር ስለሚቻል ለሁለቱም ባንኮች ወጥተው በግልጽ በደንብ ማስረዳት አለባቸው። ያ ተአማኒነቱን ይመልሰዋል ብዬ የራሴ አስተያየት ነው እገምታለሁ። በእርግጥ የኢትዮጵያ ንግድ ባንክ የሳይበር ጥቃት ሳይሆን የኮምፒውተር ቴክኒካል የተፈጠረ ችግር እንደሆነ አንስተዋል። እርስዎ በተመረቁበት ዘርፍ በዚህ በኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ ነው በዛ ውስጥ ስፔሻላይዝ ያደረጉት የሳይበር ሴኪሪቲ ላይ ነው። ሳይበር ሴኪሪቲ ብዙ ጊዜ ይነሳል። በወቅቱ በአሁኑ ወቅት አውስትራሊያም ሆነ በመላው ዓለም ገጥመው ያሉ ትልቁ ችግር አንዱ ይሄ ነው፣ የሳይበር ጥቃት መሰንዘር ከአውስትራሊያ ፓርላማ ፖለቲከኞች ሳይቀር ዩናይትድ ስቴትስ ውስጥ እንደዚሁ የትላልቅ የሆኑ የኮሚኒኬሽን የኢንሹራንስ ኩባንያዎችን እዚሁ አውስትራሊያ ውስጥ ቅርቡ አይተናል። የቴሌኮሚኒኬሽን ኩባንያዎች ሳይቀሩ ጥቃት ደርሶባቸዋል። ሳይበር ሴኩሪቲ በራሱ ምን ማለት ነው? ጥቃቶችስ የሚደርሱት እንደምን ነው? ቤተሰቦችስ ራሳቸው በምን መልክ ሊጠብቁ ይችላሉ? እንግዲህ ሳይበር ሴኩሪቲ ማለት ይሄ ክላውድ ኮምፒውቲንግ የሚባል አለ። ክላውድ ኮምፒውቲንግ ማለት በተለይ ከኮቪድ በኋላ ሁሉም ነገር ኦንላይን ሁኗል፣ ዲጂታል ሁኗል። የቨርቹዋል ኮሚኒቲው እንቅስቃሴ በከፍተኛ ደረጃ ጨምሯል። በኮቪድ ምክንያት ማለት ነው። ያንን ዓለም ቴክኖሎጂ በፈጣን ደረጃ እያደገ ስለሄደ ማንም ሀገር የፈለገውን ያህል ሶፌስቲኬትድ የሆነ ሲስተም ቢሰራ ወይም ቢያሰራ ሶፍትዌር ሲስተም ማለት ነው። የኢንተርኔት ሴኪሪቲን ወይም ደግሞ የሳይበር ሴኪሪቲን ማጥፋት አይቻልም። እንግዲህ የሳይበር ሴኪሪቲ ጄኔራል አገላለጹ ነው እንጂ የሳይበር ጥቃት ከውጭም ከውስጥም ነው የሚደረገው። እንግዲህ ከውጭ ያለውን በአመዛኙ በሶፍትዌር መከላከል ይቻላል። ከውስጥ ያለውን ግን ከሀገሮች ውስጥ ያለውን የሳይበር ጥቃት እንግዲህ ሳይበር ጥቃት ነው የሚባለው ግን ሲስተምን በለው ከውስጥ ያለውን ፍጹም ዜሮ ማድረግ አይቻልም። ለአንድ ሲስተም የሚያንቀሳቅሰው ሰው አለ። ሲስተሙ ለሲስተም የሚያንቀሳቅስ አለ። እንደው ሲስተሙን እንኳ በሲስተም የሚያንቀሳቅስ ነው ብንል ኮምፒውተሩን የመጨረሻ የሚነካው ወይም ሆን የሚያደርገው ሰው ነው። ስለዚህ በተለይ በዚህ በፋይናንሻል ሴክተሩ ያለው የሳይበር ጥቃት በምንም ደረጃ ዜሮ ማድረግ አይቻልም። በዚህ በአውስትራሊያም የምናየው በተለያየ ዓለምም የምናየው የሳይበር ጥቃት ባለሙያዎች ይደረጋል፣ በግለሰቦች ማለት ነው። በመንግስት ይደረጋል። አንድ መንግስት ሌላውን መንግስት ሳይበር አታክ እንዳደረግበት ያደርጋል። በተለያዩ ሀገሮች አይተናል ሲደረግ ማለት ነው። ባንክ ሲዘረፍ ይታየበታል። በኖርዝ ኮሪያ እንደዚሁም በባንግላዴሽ በጣም ትንንሽ በሆኑ ስህተቶች የሳይበር አታክ ይደረጋል። በዚህ በአውስትራሊያም በተለያየ ጊዜ የሳይበር አታክ ተደርጎ ዳታ ይወሰዳል። ያ ዳታ በአሁኑ ባለንበት ዘመን የአንድ ሰው ኢንፎርሜሽን ለገበያ ይቀርባል፣ ይሸጣል። ስለዚህ የኢንተርኔት ሀከሮች የሳይበር አታክ በማድረግ ቃሉን ሳይበር የሚለው የኢንተርኔት ኔትወርኩን ማለት ነው። ስለዚህ በአሁኑ ደረጃ በኬብል በኢንተርኔት ዳታው ሲተላለፍ ከኬብል ኮምፒውተር ጋር ሳይደርስ በኬብል እስከ መውሰድ ይደረሳል። አሁን ደግሞ በዚህ በዋይፋይ ቴክኖሎጂም የዋይፋይ ቴክኖሎጂ ተሞባይል አለህ። ሞባይልህን ከዋይፋይ ጋር ስታገናኝ ያንተን ዳታ በዛ መውሰድ የሚቻልበት በጣም ረቂቅ የሆነ ደረጃ ላይ ነው የተደረሰው እና ማቆም አይቻልም ሚኒማይዝ ማድረግ ይቻል ይሆናል ማቆም የማይቻልበት ትልቁ ምክንያት ደግሞ የሰው ላይ ነው መሰራት ያለበት ሀኪም ያደረገው ሰው ነው ለምንድን ነው ሀኪም ያደረገው ለመንግስትም ተቀጥሮ የሚሰራ ቢሆን ለድርጅትም ቢሆን በግልም ቢሆን ምንድን ነው ጉዳቱ የሚያስከትለው? የሚል ሰው ፕሮፌሽናል የሆነ ኢቲክስ ወይም ፕሮፌሽናል የሆነ አካውንተቢሊቲ እስከሌለ ድረስ አንድ ሰው ማናጀሩ ብቻውን ብዙ ነገር ሊያደርግ ይችላል። የባንክ የምንበለው የተለያየ ካምፓኒዎች፣ ኮርፖሬት ማናጀሮችም ጭምር እንደማለት ነው እና በአጠቃላይ ልምፈልገው ምንድን ነው የትኛውንም ያህል ኢንቨስት ቢደረግ ሲስተም ቢሰራ የኮምፒውተር ሲስተም ማለት ነው ሲስተም ስል ሳይበር አታክን ማቆም አይቻልም። ዜሮ ማድረግ አይቻልም። ዜሮ ሊሆንም አይችልም። እስካሁን ድረስ ዜሮ ያደረጉ አገሮችም የሉም። ስለዚህ የዳታ ብሪች አለ። በዚህ በዳታ ብሪች ሰዎች ይቀጣሉ፣ ይያዛሉ። ሀክሬ የተደረጉት ለምሳሌ በሰሞኑን ጁሊያን አሳንጅ ብዙ አመታት በኋላ ከስር ተለቀው አውስትራሊያ መምጣታቸውን እናያለን። ያ እንግዲህ ከመጀመሪያ ጀምሮ እሳቸው ያደረጉትን በዚህ በዊኪሊንክ ኢንፎርሜሽን ጥሰት አድርሰዋል ተብሎ ነው እንግዲህ ይሄ ሁሉ ነገር የሆነው። እና ማንም ሀገር ነፃ አይደለም። ማንም ኦርጋናይዜሽን የገቨርንመንት ሲስተምም ቢሆን ከዚህ ከሳይበር አታክ ነፃ አደለም። ከዚሁ ጋር ተያይዞ አንዱም በዲጂታል ገንዘብና በጥሬ ገንዘብ መካከል ያለ ልዩነት ነው። ዓለም ወደ ዲጂታል የገንዘብ ልውውጥ እና ክፍያዎች እየሄደ ነው። በተለይ ከኮቪድ አስራ ዘጠኝ በኋላ በርካታ ሰዎች አውስትሬሊያ ውስጥ እንደዚሁ ሰላሳ ሁለት ፐርሰንት ያህል የጥሬ ገንዘብ ዝውውር የነበረው አሁን ወደ አስራ ስድስት ፐርሰንት ዝቅ ብለዋል። ከቶውንም እስከ ባለፈው ዓመት ወዲያ ድረስ በሁለት 2030 እንደዚሁ የአውስትሬሊያ ጥሬ ገንዘብ አልባ አገር ልትሆን እንደምትችል እየተጠበቀ ነው። በእርግጥ በሌላ በኩል ምናልባት አንዳንዶቹ አንድ ትውልድ ድረስ ሊጠይቅ ይችላል። ከ25 ከ30 ዓመት ድረስ ሊወስድ ይችላል የሚል እሳቤ ያለ በሌሎች ዘንድ። ከ2030 ላይ የአውስትሬሊያ ማህበረሰብ ወይም ህብረተሰብ ሙሉ በሙሉ ከጥሬ ገንዘብ አጠቃቀም ውጭ ይሆናል የሚል አታዮች አሉ። በሌላውም ዓለም እንደዚሁ ውይይት እየተካሄደ ነው። የዚህ ዲጂታል ገንዘብ ወይ ዝውውር ወይም ኤሌክትሮኒክ ገንዘብ ዝውውር ምን ጠቀሜታዎች አሉት? ምን ጉዳቶች አሉት? አሰራሩስ በምን መልኩ ነው? በተለይ ታዳጊ ሀገሮች ላይ ምን አይነት ተጽዕኖዎች ሊያሳድር ይችላል? ጥሩ ጥያቄ ነው። እንደው አጠር አድርጌ ለመመለስ ይሄ ካሽ ገንዘብ የሚባለው የፊዚካል ገንዘብ ወይም በኢትዮጵያ ብንወሶ የኢትዮጵያ ብር፣ አውስትራሊያም የአውስትራሊያ ብር እንደማለት ነው። ፊዚካል ገንዘብ ብር ምንድን ነው ያለው ችግር ብለን መጀመሪያ እስቲ እንደው፣ በርካታ ችግሮች አሉ። አንድ ስድስቶቹን እንዘርዝ። አንደኛ ዲቫሉዎችን ነው። መንግስት በየጊዜው ዲቫሉ ያደርጋል። ይሄ የመንግስት ዲቫሉ ማድረግ በሰርኩሌሽኑ ላይ ችግር ያመጣል። የመንግስት ገንዘብ ማተም ከቁጥጥር ውጪ ነው የሚያደረገው። ለምሳሌ አውስትራሊያን ቢሆን ሁለተኛው፣ ሰርኩሌሽኑ ነው። በሰርኩሌሽኑ ላይ መንግስት ያተመው ብር በየት በየት ቦታ ምን እያደረገ እንደሆነ ኮንትሮል ማድረግ አይቻል። ስለዚህ ኢፌክቲቭሊ ይሄንን የፋይናንሻል ሲስተሙን ሰርኩሌሽኑን፣ ገንዘቦቹ የታተሙት ገንዘብ ይሄን ያህል ገንዘብ ታትሟል የት የት አካባቢ ያለ። ሶስተኛው ችግር ደግሞ የክሪፕቶ ከረንሲ አሁን ወደ ሁለት መቶ የሚሆኑ የክሪፕቶ ገንዘቦች አሉ። የክሪፕቶ ከረንሲ ቢትኮይን የምንለውን ጨምሮ የመጀመሪያው እሱ እያደገ ስለሄደ ሰው ደግሞ እሱን ኦንላይን እየተጠቀመ ስለሆነ የዚህ የፊዚካል ገንዘቡን የሚጠቀመው ሕዝብ ቁጥሩ እየቀነሰ ስለዚህ፣ ወደፊት እንደዚህ እየሄደ ካለ ክሪፕቶ ከረንሲዎች ቢትኮይንን ጨምሮ ማለት ነው የፊዚካል ገንዘቡን ይገሉታል። አራተኛው ደግሞ ባካፕ የሚያደርገው የለም። ይሄ እንደው ለአድማጮችም መግለጽ የምፈልገው የማንኛውም አገር ገንዘብ ኢንትሪንዚክ ቫሊዩ የሚባል አለ። የክሪፕቶ ከረንሲ ይሁን የፊዚካል ገንዘቡ ኢንትሪንዚክ ቫሊዩ የሚባል ባካፕ የለው። ይሄ ማለት ምን ማለት ነው? ኢንትሪንዚክ ቫሊዩ ማለት ግልጽ እንዲሆን፣ ለምሳሌ አንተ መቶ የአውስትራሊያ ዶላር ዛሬ አለ። ያ ዛሬ ያለህ መቶ አውስትራሊያ ዶላር ገበያ ሄደህ የሚገዛው እቃ አለ ወይም ሰርቪስ አለ ዛሬ ማለት ነው ከሶስት ወር በኋላ ወይም ከስድስት ወር በኋላ ያ መቶ ብር ያንን ዛሬ የገዛውን እቃ ሊገዛ ይችላል። የቃ ዋጋ ወይ ሊጨምር ወይ ሊቀንስ ስለሚችል ማንም መናገር አይችልም። አሁን ያለህ መቶ አውስትራሊያ ዶላር ቫልዩ ስድስት ወር በኋላ ወይ ከሶስት ወር በኋላ ያንኑ ይዞ ይቆያል ብሎ የሚናገር ማንም የለም። ስለዚህ ያ ኢንትሪንዚክ ቫልዩ የለውም ስለዚህ ሁሉም የዓለም ገንዘቦች ክሪፕቶ ከረንሲውና ሁለት መቶ ኮይኖችንም ጨምሮ ኢንትሪንዚክ ቫሊው የለውም። ስለዚህ ባካፕ የሚያደርገው ነገር የለም ማለት ነው። ይሄ ባካፕ የሚያደርገው ከሌለ ይሄ ታንጀብል አሴት የሚባለው ነገር ፕሮሚስ የለም ማለት ነው። እንግዲህ ድሮ ጎልድ ስታንደርድ ነበር ባካፕ የሚያደርገው። ስለዚህ የባንክ ኖቶችም ሆኖ የባንክ ገንዘብ በመንግስት ዲክሪ በመንግስት አዋጅ ነው እንጂ ቫሊውን የሚጠብቀው ኢንትሪንዚክ ቫሊዩ የለው። ሌላው ደግሞ አውት አውትዴትድ ነው አሁን ቴክኖሎጂ ከደረሰበት አንጻር። አምስተኛው ማለት ነው ፊዚካል ገንዘቡን ሰው የመሰረቅ እድል አለው። እንደገና በኮራፕሽን አገርን የሚጎዳ ባህሪ አለው። ስለዚህ አውትዴትድ ስለሆነ ሪዘርቭ ባንክ ይሄንን ችግር አድሬስ ለማድረግ የሚጠቀሙት ኢንፍሌሽን መጨመርና መቀነስ ነው፣ ወይም ኢንተረስት ሬት መቀነስ እና መጨመር ነው። እሱ ይሄ ሞደርን የሆነውን ችግር ጊዜው ባለፈበት ሶሉሽን መፍታት እንደማለት ነው። ሌላው ኢንፍሌሽን ነው። ይሄ ኢንፍሌሽን እና ፕሮዳክቲቪቲ ኢንፍሌሽኑ ሀይ በሆነ ቁጥር ፕሮዳክቲቪቲ ዲሚሊሽ እያደርገው ም ዲክሪ እያደርገ ስለሚሄድ የፊዚካል ገንዘቡ እነዚህ ችግሮች ለማስወገድ ፊያት ዲጂታል ከረንሲ የሚባለው ወይም ሲዲቢሲ ሴንትራል ባንክ ዲጂታል ከረንሲ ወደ የሚባለው ወደዛ መካሄድ አለበት የሚል ድምዳሜ ላይ ተደርሶ አሁን እንግዲህ ወደ መቶ አርባ የሚሆኑ ሀገሮች የሀገራቸውን ገንዘብ ከዚህ ከፊዚካል ገንዘቡ ይሄ አሁን ያልኩህን ችግርና ሌሎችንም ጨምሮ ስላለው ወደ ዲጂታል ለመቀየር ሪሰርች እያደረጉ፣ አውስትራሊያ እንኳ ባለፈው ኦገስት ላይ አስራ አራት ኬዞች ላይ ሰርተው ድምዳሜ ላይ ደርሰዋል። ወደዛ መሄድ አይቀርም ግን ብዙ ሪሰርች ያስፈልገዋል ተብሎ ማለት ነው። ከኢንጂነር አያሌ ዋስፋው ጋር ያካሄድ ነው ቃለምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያው ክፍለ ዝግጅታችን የብሪክስ አባላት ዓለም አቀፍ ግብይት በሀገር ውስጥ ገንዘብ ዝውውር ማድረጉ በተለይም ለታዳጊ አገራት የሚያስገኛቸውን ትሩፋቶችና ዓለም አቀፋዊ ተጽዕኖች አንስተው ያወጋሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።